የወጣቶች ዓለም። እኔ ኢትዮጵያ ተወልጄ ነው ወደዚህ የመጣሁት፣ በጣም ትንሽ ሆኜ ነው የመጣሁት። ናና ትባላለች ከኢትዮጵያ ስትወጣ ዘጠኝ ዓመቷ ነበር። ዘንድሮ ኬንያ በሚገኘው የካጎማ የስደተኞች ጣቢያ 18 ዓመቷን አከበረች። ናና እንደምትለው ስፍራው አብዛኛውን ጊዜ ሞቃታማና አቧራ የበዛበት ነው። የካኩማ የስደተኞች ጣቢያ የተመሰረተው እንደ አውሮፓውያን አቆጣጠር በ1991 ዓ ም ሲሆን የሚገኘውም ሰሜን ምዕራብ ኬንያ ውስጥ ነው። በዚሁ መጠለያ ጣቢያ 185 ሺህ የሚጠጉ ሰዎች ይኖራሉ። አብዛኞቹም ከሀገራቸው የእርስ በርስ ጦርነት የሸሹ ደቡብ ሱዳናውያን ሲሆኑ ሶማሊያውያን፣ ኢትዮጵያውያን፣ ኤርትራውያን እና ሌሎች የአፍሪቃ ሀገራት ዜጎችም በዚሁ ጣቢያ ተጠልለዋል። በኬንያ በትልቅነቱ ከዳዳብ የስደተኞች መጠለያ ቀጥሎ በሁለተኛ ደረጃ ላይ በሚገኘው የካጎማ ስደተኞች ጣቢያ ከ12 ሀገራት በላይ የመጡ ስደተኞች ይኖራሉ። ከነዚህ አንዱ ቢኒያም ብላችሁ ጥሩኝ ያሉን ኢትዮጵያዊ ናቸው። በዚሁ መጠለያ መኖር ከጀመሩ ሶስት ዓመት አለፋቸው። ኬንያ የገቡት ባለቤታቸውና አንድ ልጃቸውን ኢትዮጵያ ጥለው ነው። ኢትዮጵያ ወደ ስደተኛ ካምፕ ሬፊጂ ካኩማ የሄድኩበት ጉዳይ የሀገር ኢትዮጵያ ውስጥ ያለው የፖለቲካ ሲትዌሽኑ ስላልተመቸ ማለት የመንግስት ታጣቂዎች የተከታተሉ የሚሰራበት ቦታ ላይ እኔ ምንም የማላቀውን ግንቦት ሰባት ተብለው የተፈረጁ በሽብርተኝነት አሉ። ከነሱ ጋር የግንኙነት መረብ አለ። መምህራንም ስለው ከተማሪዎች ታመሳሳለ የሚል ያልተባለ ነገር በዛ ጠርጥሮ ወሰድም ሀያ ስድስት ቀን ታስር ያለኝ ተጠብቅ ያለኝ ቃለ መጠይቅ ጠይቆኛል። ያ እስራትና ድብደባ ከደረሰ በኋላ ተፈጣዊ ተፈትችል በመንግስት ወሳይ መስራት አልቻልኩም።

በፊት ዘጠና ሰባት ላይ ማንም ወጣት እንደሚሳተፈው በምርጫው ላይ ሆቶ ትሳተፊያለሽ አለ ገብቶችም ሳይገባሽም ወጣት በነበርበት ሰዓት ላይ ትሳተፊያለሽ። በአንድ የገሩ ስናሞቅታለ ሊቃወም ነበር። ይህ ግልጽ ነገር አለ ዛኔ የሚቃወማ ተቃዋሚ ነኝ። ተቃዋሚ ማለት በቃላት ተቃዋሚ ነኝ። ሊቃወም ነበረ። ሰላማዊ ሰልፍ፣ ስሎጋን መፈክር ይዘን ልውጣ ነበረ። በፖለቲካ ምክንያት ከሀገር ሸሽተው በኬንያ ጥገኝነት ሲጠይቁ ቢንያም በቅድሜ የተላኩት ወደ ኬንያ መዲና ናይሮቢ ነበር። ከዛም ካኩማ ገቡ። ይገቡ የሚገርምሽ ውጣ ውረድ ነው። እኔ በእውነት ምንድን ነው ባጭሩ መጣች ተመዘገብች። ምንም ነገር የለም። ተመዝግቦ ወረቀት ትቻል ከዛም በኋላ ትውጭ ነው። ምንድን ነው ትንሽ የሚሻለው እዛ አገር ቤት ላይ ከመታሰር ከመሰደብ፣ የሆነ እፎይታ አገኘች። ከፎይታ በኋላ ናይሮቢም ሆነ እዚያሁን ምንድነው ካኩማ የሚባልበት ቦታ ላይ የምጠይቅሽ የለም። በቃ ትቀምስ መዘገብ ያለሽ ትልቅ ያለች እውቀት ችሎታ ካለች አስተማሪ አገር ቤት ከነበር እዚህም አስተማሪ ከኛለች አገር ቤት ደግሞ የሆነ ሐኪም ወይ ሆናም ጤና ተረ እዚጋም ራክሽን ተጠች ካልተንቀሳቀሰች ምን ነገር የለም። የሚሰጥ ሬሽን አለ አራት ኪሎ ለአንድ ወር ነው። አምስት ኪሎ አይሆንም። በቃ ሰርቫይቫል ነው። በቃ ላይ ቻሌንጅ ነው። ቢኒያም፣ በዚሁ የስደተኞች መጠለያ ጣቢያ የተንቀሳቃሽ ስልክ ባትሪ በመሙላት የተወሰነች መተዳደሪያ ገንዘብ ለማግኘት ይሞክራሉ። የተወሰኑ ኢትዮጵያውያን ደንበኞችም አሏቸው። ካኩማ ኤሲቢ ካምፕ የሚባለው ቦታ ላይ እንደ ኢትዮጵያን ኮሚኒቲ የሚባል አለ። ኢትዮጵያ ኮሚኒቲ ላይ እዚ ካኩማ ዋን ካኩማ አንድ ካኩማ አራት ድረስ ነው ያለው አሁን ኢትዮጵያን ወደ በፊት አምስት ሺ ስድስት መቶ አካባቢ ነበረ። የዛሬ ወር አካባቢ የሆነ ወረቀታቸውን አይቼ ነበረ እንትን አሁን ላይ ሶስት ሺ አይደለም ሶስት ሺ ኢትዮጵያ ናቸው ያሉት ካኩማ ላይ ብቻ ማለት ነው። ኬንያ ላይ ሳይሆን ካኩማ ካምፑ ላይ እድል የገጠማቸው በተባበሩት መንግስታት የስደተኞች ጉዳይ ከፍተኛ ኮሚሽን በእንግሊዝኛ ምጻር ዩኤንኤችሲአር አማካኝነት ወደ ሌሎች ሶስተኛ ሀገራት ተሻግረው ጣቢያውን ይለቃሉ። ሌሎች ደግሞ ከጣቢያው ጠፍተው ወደ ደቡብ ሱዳንና ዩጋንዳ የመሳሰሉ ሀገራት ይሸሻሉ። ይህ ያልተሳካላቸው ደግሞ ልክ እንደ ወጣትናና አሁንም ካኩማ ውስጥ ይኖራሉ። ወደዚያ መጣት ነው ናይሮቢ አንድ አመት ተቀመጥንና እዛም ኑሮ አይነሽን ከዛ ወደዚህ ይመጣ። ወደዚህም ሲመጣ እንደውም የዚህ ሀገሩ በጣም ነው የሚደሰው። ወደዛ ለመመለስ ደግሞ በጣም ትንሽ ቢዩ ነው። ያው እዚህ የምትሰሚው ለቦታ አሉ። ማታ እራሱ ስትተኚ በቃ የሆነ በቃ እረፍት የለች። ምን ምን መጣብኛል ምን ይሁን ያልስበሩን ትንሽ ስል ምንድ ነው ያሱ ትደነግዳለች እ ራሱን የምገልበት ቦታ ነው። ከሀገሩ በሰላም መሰ ራሱን እዚያ አንቆ ይገላል። በቃ ራሱን ያጠፋል እዚህ ያ ወጣት ነው ብለሽ ይሰራል ምናምን ስ ራሱን አጥሰው በጋታው ራሱን ያጠፋል ሲባል ነው። ናና አያቷ ሲሞቱ የተሻለ ህይወት ፍለጋ ነው ከአክስቷ ጋር ወደ ኬንያ የተሰደዱት። ከልጅነት አንስቶ የምታውቀውም የስደት ኑሮ ቢሆንም ወጣቷ በዚያው በጣቢያው ትምህርቷን መከታተል ችላለች። ትምህርቱም በኪስዋሂሊኛና እንግሊዝኛ ነው። የካኩማ የስደተኞች መጠለያ ጣቢያ የሚገኘው በኬንያ ሁለተኛ ደሃ የሚባለው አካባቢ ሲሆን አብዛኛውን ጊዜም በስደተኞችና በአካባቢው ነዋሪዎች ዘንድ ግጭት ተስተውሏል። ስደተኞቹም የተመጣጠነ ምግብ ባለማግኘት በተላላፊ በሽታዎችና ወባ ብዙውን ጊዜ ይጎዳሉ። እባብና ነው ቢያንስ በቀን ሁለት ሰው ይሞትበታል። ወይም ትዳታውን ዘው ጠይቶች ነው የሚቻሉ ሁለት ሰው ወይም አንድ ሰው በወባና በተለያዩ ነገሮች ይሞታሉ። ይ መስ ነው የማይቀር እየቀነ ሆስፒታል ብ ዛ ሴጣ ነው የሚናየ ከኩማ መኖር ከጀመሩ አስር ዓመት ያስቆጠሩት ኢትዮጵያዊት ወይዘሮ ወርቅነሽም ቢሆኑ ያለውን ችግር ዘርዝረው አይጨርሱትም። ህጉ የሚለው ከስድስት ወር በኋላ እዚህ እንዳይኖሩ በቃ ነው የሚለው ስድስት እስካ ሶስት ወር ያው ተመዘገ ሶስት ወር እስከ ስድስት ወር ስደተኛ መብረር አለበት፣ እዚህ መገኘት የለበትም ነው የሚለው። ግን እነሱ እስከ ሰላሳ ዓመት ና ሀያ አምስት ሀያ ዓመት ድረስ ያቆዩበት፣ እንግዲህ ምን አይነት ምክንያት እንደሆነ ይሄ እንዴት ለምን አልተሰራ፣ ይሄ ለምን እንደዚህ አልሆነ፣ በቃ ለምን በቁም ነገር ላይ አልዋለም? ያ ህጉ እንደዛ እያለ ሰዎቹ እዚህ ለምን ይሳካሉ? በበራ ብዙዎቹ ታሞ ሞቷል። በሽተኛ ሆኗል። ሀይምሯቸው ሲንት ሙር የተማረ ሲንት ሙር መጥቶ እዚህ ሀይምሮ ተበላሽቷል። በጣም በሮ ከዚህ በረሃ ውጭ ገብቶ ሬሳቸው ሳይቀበሉ ይቀሩታሉ። እንደገና ደግሞ ንግግር ራሳቸው በቃ አሉ ሲባል የሳፍታሉ የራሳቸውን ያጠፍታሉ። ሁ በቃ መናገር ብትፈልጊ ስለ ስደተኛ እዚህ ምን ብዙ ነገር አለ። ወይዘሮዋ እንጀራ እየጋገሩና እየሸጡ የዕለት ኑሯቸውን ይገፋሉ። ምኞታቸውም ወደ ሌላ የተሻለ ቦታ መሄድ ወይም እዛው ባሉበት ያለው ሁኔታ እንዲስተካከል ነው። ከመቆየትም ብዙ ነገር ነው። ብዙ ነገር የደረሰብኝ ይሄ ነው አለ። እኔም ግን ብዙ ነገር ደርሷል። ብዙ ነገርም ደግሞ መፍትሄ ላይ አልደረስኩም። መፍትሄ ያደርስ ስደተኛ ሆነን ብዙ የታችን በዩኤን ሆነን ምንም ያደረጉልኝ ወይ ምንም የደረሰብን ነገር ምንም መፍትሄ ላይ አልደረስንም። እኔ ከዚህ አሩር ከዚህ እሳት እኛ የሚያሳርሱ እኛ አሁን ለሌላ ሶስተኛ እግል አገር እግል የጠበቅን ነው። አሁን ለምሳሌ ያለ ነው ማለት ነው። እና አሁን እንግዲህ በሰራችን ሊደርስ ከደረሰን ያው ከተሰራ ይሠራል፣ ካልተሰራም እንግዲህ አማራጭ የለንም። ይህንን ነው የምንጠብቀው። ሌላ ምኞት ምንድን ነው? በቃ አለመሞት። አልሞት ባይ ተጋዳይ ኑሮ የለን። በሳት ራሳችን ይሯሮጣል። ይሄ ነው በቃ ሌላ ነገር ምንም አማራጭ የለን። ሌላው የካኮማ የስደተኞች ጣቢያ ነዋሪ ስማቸውን መግለጽ ያልፈለጉ ኢትዮጵያዊ ናቸው። እኚህም ሰው ከተሰደዱ ሰባት ዓመት ሆናቸው። በፖለቲካ ኬዝ ነው የወጣሁት፣ የጠና ሰባት ምርጫ በዛ ሰበብ ነው፣ በዛ ምክንያት ነው። ከዛ በኋላ ያ ጠቃላይ ያ ፖለቲክ በዛ ምርጫ ጊዜ ነበር። ከዛ በኋላ ሁለተኛ ምርጫ ሲመጣ በሳኔ ፓርቴት ይቼ ወጣ ትተወጥተው በገቡበት ኬንያ ነጠላ ጫማ በመሸጥ ይተዳደራሉ። ሌላው ድጋፍ የዩኤንኤችሲአር ነው። ያው በዩኤንኤችሲአር ስር ውስጥ ነው የምንኖረው። ሬሽን አለ። ሬሽን ይሰጠናል። ሬሽን በወር አንድ ጊዜ እናገኛለን። በዛው ነው ያው ሰርባብ እናደርጋለን። ስራ መስራት እንችላለን፣ እንሰራለን። የስራ አንዳንድ ነግድ ነገር እየሰረን በዛ ነው ሰርባብ ብያረገ የምንኖረው። አብዛኞቻቸው ስራ መስራት ይፈቀዳል ሲሉ ካምፕ ውስጥ ነው ወይስ ከዛ ውጭ ሞቶ መስራት ይፈቀዳል? ካምፕስት ነው ካምፕስት ከዛ ውጭ እኔ ጠይቄ አይፈቀድ። ብዙ እውቀት የለኝም፣ ግን እኔ ከመጣው ጀምሮ ሁለት ሺ አስር ነው የመጣሁት፣ ነው የሚሰራው ያው ፈቃድሉም ይሰጣሉ። ዲስክሬቱ ፈቃድ ይሰጣል ነግድን። ያው ለገን ሌላ ቦታም ሄደን ይቃ ለማምጣት ፈቃድ ይሰጣል ከጠየቅ መብላን አደለም የኖረ መብላት እንደ እንስሳ መኖር ነው። በካኩማ የስደተኞች መጠለያ ጣቢያ የሚኖሩ ኢትዮጵያውያን የገለጹልንን ችግር አስመልክቶ ከሚመለከተው የዩኤንኤችሲአር ቢሮ ምላሽ ለማግኘት ያደረግነው ሙከራ አልተሳካም። ለዛሬው ዝግጅት ልደት አበበነኝ ጤና ይስጥልኝ።